አላሁ አክበር አላሁ አክበር አላሁ አክበር ላኢላሃ ኢለላህ አላሁ አክበር አላሁ አክበር ወልላሂ ልሓምድ። እንግዲህ ዛሬ ዋሽንግተን ዲሲ እና አካባቢው ያሉ ምዕመናን በአንድ ሜዳ ላይ ተሰባስበን ይሄንን ኢደል አድሓን በጥሩ ሁኔታ አክብረናል። በዚህም አጋጣሚ በሀገር ቤት ውስጥ ያሉ በዓለም ላይ ያሉ ኢትዮጵያዊ ምዕመናን እንኳን ለዚህ ለዒድ አልአድሓ አላህ ስብሓንሁ ወተዓላ አደረሳችሁ ብዬ ልባዊ ምኞቴን እገልጻለሁ። ይህንን ዒድ አላህ ስብሓንሁ ወተዓላ የሰላም የብልጽግና ያድርግልን ብለን ከጌታችን ከአላህ ስብሓንሁ ወተዓላ እንማጸናለን። ከዛ በተረፈ እንግዲህ ሀገራችን በአሁኑ ጊዜ ያለችበት ሁኔታ የሚያሳዝን ነው። ይህንን በህዝቦች መካከል የመጣውን በላ ወይም ክፋት አላህ ሱብሓነሁ ወተዓላ አንስቶ ሀገራችንን የሰላም፣ የእኩልነት፣ የፍትህ እንዲያደርግልንና መጪው ዒድ ይህንን የምንከጅለውን ያሰብነውን አግኝተን በደስታ የምንሞላ አላህ ያድርግልን። በዚህ በአጋጣሚ ደግሞ የተፈቱ ወንድሞቻችን የሙስሊም መፍትሄ አፈላላጊ ኮሚቴዎችን ለቤተሰቦቻቸውም እንኳን ደስ አላችሁ እላለሁ። እንደዚሁም ደግሞ ቀሪዎቹንም እስረኞች ሙሉ ለሙሉ አላህ ስብሓነ ወታአላ እንዲፈታቸው አላህን እንማጸናለን። እነዛ ሙስሊም ወንድሞቻችን የታሰሩበትንም ዓላማ ጥያቄዎቻቸው ሙሉ ለሙሉ እንደሚፈቱ እንዲፈቱም ደግሞ እንጠይቃለን። ከዛ በተረፈ በኦሮሚያም በአማራም አካባቢ ክልሎች እና በሌሎችም በጋምቤላም በሌሎች አካባቢ የሞቱትን ኢትዮጵያውያኖች ለቤተሰቦቻቸው ጽናትን እንመኛለን እንለምናለን። እንደዚሁም ደግሞ ለቆሰሉት ፈውስን እንመኛለን እንለምናለን ጌታችንን አላህን ስብሓነሁ ወተአላ። እንደዚሁም ደግሞ አላህ ሀገራችንን ሰላም እንዲያመጣባትና ያቺ ሀገር የፍትህ፣ የሰላም፣ የእኩልነት አላህ እንዲያደርግልን ጌታችንን እማጸናለሁ። በዓሉ ምን ይመስላል? ዛሬ በጣም ደማቅ ነበረ። እጅግ ደስ የሚል ነው። እኔ በአጋጣሚ የሰገድኩት ወደ ቡራዩ አካባቢ ነበርኩኝ እዛ አካባቢ ነው የሰገድኩት። አሁን ግን በአጋጣሚ ያለሁት ፒያሳ አካባቢ በኒን ሰፈር ነው ያለሁት። አጋጣሚ ያው ሁለት ቤተሰብ ነው ያለኝ እና ከፊሉን እዛ አካባቢ ቆይቼ አሁን ደግሞ በከፊል ባለኝ ሰዓት ደግሞ ወደዚህኛው ቤተሰብ መጥቼ ነው እንግዲህ ሰሞኑን በጸሎት ላይ ነው ያሳልፋችሁት። ዛሬ ደግሞ በዓሉ ቀን ነው፣ ጸሎትም ጠዋት አድርጋችኋል። እንዴት ነበር የጸሎት ፕሮግራሙ? የጸሎት ፕሮግራሙ አሁን እኛ በነበርንበት አካባቢ በሰላም ነው የተጠናቀቀው። ምንም የተለየ ክስተት አልነበረውም። ጠዋት ወጣን፣ ሁለት ሰዓት ተኩል አካባቢ ኑር መስኪድ ሰግደናል። ከዚያ በኋላ ተክቢራ ነበር መጀመሪያ ሲባል የነበረው። ከተክቢራው ከተጠናቀቀ በኋላ የስግደት ፕሮግራሙ ነው የተጀመረው፣ ሰላት ሰገድን ከዚያ በኋላ ኢማሙ ክጥባ እያደረጉ ነበር። እሳቸው ክጥባውን ከጨረሱ በኋላ እዚህ ሁሉም ወደ የቤቱ ተመልሶ ያለውን የእርድ ፕሮግራም ነው እንግዲህ ከዚያ የፈጸመው ነው። ዋና በዓሉ ለየት ያደረገው ከረመዳን ጾም ፍቺ ይሄኛው እርድ ጋር የተያያዘ ነው በቀጥታ። እርዱ ራሱ አላማው የሚፈለግበት ግቡ ራሱ ኢብራሂም አለይ ሰላም ወይም አብርሃም ልጁን እስማኤልን ለመስዋዕትነት ያቀረበበትን ያንን ታሪክ ለማሰብ ለማስታወስ ነው እና ያንን እያሰበ ነው ህዝበ ሙስሊሙ የሚያርደው። ልጁን ለማረድ መስዋዕት አቅርቦ ልጅህን አትረድ ህልምህን ምን አድረግሃል፣ በዚያ ፈንታ ይህንን በግ ተክተንሃል ብሎ አላህ ለኢብራሂም አዘዘው። በዚሁ መሰረት በልጁ ፈንታ በጉን አረደ። ያንን ታሪካዊ ክስተት ለማሰብ የሚፈጸም እርድ ስርዓት ነው። በጣም ነው የማመሰግነው። እንግዲህ የመልካም በዓል ምኞት ማስተላለፍ ከፈለጉት ያው እንግዲህ ማስተላለፈው ለመላው ሙስሊም ህብረተሰብ በተለይም ደግሞ ሰሞኑን ለተፈቱት ወንድሞቻችን በሙሉ ማለት ነው፣ ለህዝበ ሙስሊሙ አፍተ ያፈላላጊ ኮሚቴዎች፣ ለሁሉም ለቤተሰቦቻቸው፣ ለነሱም መልካም በዓል ላለሁኝ በተረፈ ለመላው ነው ቤተሰቦች በአጠቃላይ ብዙ ናቸው። ለቤተሰቦች በሙዳ እሺ፣ መልካም በዓል ይሁንላችሁ። መባረክ ያው ሰሞኑን ከስራ ውጪ ነበር። አምስት ቀን ስድስት ቀን ስራ አልነበረም ከተማችን ውስጥ። ያው ትላንትና የክርስቲያኖች ወገኖቻችን ዓመት በዓል ነበር፣ ያው መዝጋት ነበረብን። ብዙም ከተማውም እንደ ድሮው አይደለም ቆሞ ነበር። ያው እኛ ደግሞ ከህዝብም ከልዩ ከምንም ውጭ ስራ ለሆን ተቀብለን ያው ሁሉም ስለዘጋ ዘግተናል። የሁለት በዛ ምክንያት ጡር ነበር፣ ግን ባላችን በጣም በጣም ፈርተን ነበር። ባለፈው በዛ በሰልፉ ብዙ ሶስት ተጎድቶ ስለ ነበር አሁንም የብዙ ሰራዊት አለ ከተማ ውስጥ። በዚህ አይነት ነገር ይከሰታል ብለን በፈርተን ነበር። ህዝቡም በጣም በነገራችን ላይ የዚህ አካባቢ ሰው በጣም ሰላማዊ ሰው። የት አካባቢ ምንም አርሲ ውስጥ ነው መፈሳ የሚባል ሀገር ምርጥ ሀገር ነው። ሰላማዊ ሀገር ነው። ህዝቡም ማድረግ ያለበትን የሚያውቅ ሰው ነው። በቃ አሁን ካለበት ችግር ጋር በሰላማዊ መንገድ የሚገልጽ በሰማንያ ዘጠኝ እዚህ ሀገር የገባሁት የልጅነቴ ነው፣ ግን አሁን እነግርቻለሁ የልጅ አለው ከዚህ ትልቅ ሰው ሰብያ አለው ባለትን ኪተኛ ነው የሞላበት አይደለም። እንደሚባለው መጥፎም ህዝብ ያለበት አይደለም። ምርጥ ሀገር በቃል አይደለም መኖር ያለብሽ አካባቢ። ማንም ኢትዮጵያዊ በፌስታል መጥቶ ሀብታም የሚሆንበት ሀገር አካባቢው፣ ልንገርሽ ብዬ ነው። ያው እምነታችንም ያው በጣም ሰፊ ነበረ። በጣም በሚያምር ሁኔታና በጸጥታ ጥሩ በጥሩ ሁኔታ አልፎ አልሐምዱላ። እሺ በጣም ነው የማመሰግነው። የት ነው ተወልደሽ ያደግሽው? በዚህ አጋጣሚ ነው ያደግ አካባቢ ማናል ትምህርት ቤት ለቤተሰቦችሽ፣ እንኳን አደረሳችሁ ማለት ለምትፈልጊው ሰው እድሉ ነው። ለባለቤቴ በጣም የሚወደው ማከብረው ውዱ ባለቤቴ እንኳን አደረሰ። ለቤተሰቦች ክርስቲያናቸው፣ በነገራችን ላይ በተረፈ ለቤተሰቦች እንኳን አደረሳችሁ፣ ለክርስቲያን ወገኖቻችን እንኳን አደረሳችሁ። ለእኔም በሙሉ አሳሳ ውስጥ ላለ ህዝብ ሙስሊም በሙሉ እንኳን አደረሳችሁ። እሺ፣ እንም እንኳን አደረሰ፣ እንኳን አብረን አደረሰን። ኢድ እንኳን አደረሰዎት። مكان أبرو هذا الرسم سمو نجيب محمد بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين أتقدمي لتقل على الله كيف مسلم لديه العيد الأضحى هذا الآن آه عيد يا أبراهام ويم إبراهيم نبي إبراهيم عليه السلام يستجو لجاتشون إسماعيل لمارد تزو بهلم ወይም መልዕክት መጥቶላቸው ከፈጣሪ አላህ፣ ፈጣሪን አምላክን ትዕዛዝ ለማክበር ብለው ባሉት። ነገር ግን ይህንን ትዕዛዝ ለመፈጸም ሲሉ ፈጣሪ አላህ ያው በግ ልኮላቸው፣ በጉና ያረዱት ይህንን ነው እንግዲህ ፊዳ የምንለው ወይም አድሒያ የምንለው መስዋዕት የምንለው እና በዛ መሰረት ይሄ ዒደል አድሓ ተባለ። አልሐምዱልላህ ረብልዓለሚን። በተጨማሪ የትልቅ ሓጅ ወቅት ነው። ሙስሊሙ ህብረተሰብ ሙስሊሙ አለም በሙሉ ከየአለሙ ሄዶ እዛ ግዴታ ይሆነብንን በህይወታችን አንድ ጊዜ ከቻልን ግዴታ ይሆነብንን ሐጅ የሚደረግበት ወቅት ነው። አልሐምዱሊላህ እንግዲህ ለሁሉም ዒድ ሙባረክ ላለሁኝ። ቪኦኤ የምሄንን እድል ስለሰጣችሁኝ በጣም አድርጌ ያመሰግናል። ዒድ ሙባረክ። ቤት ውስጥ ያለው በቃ እስከ ትናንት ማታ ድረስ ዝግጅቶታችንን እያጧጧፍ ነበረ። ልክ እንደ ሀገር ቤት ነው የምናከብረው። ዶሮ ሰርተናል። ጣፋጭ ተዘጋጅተናል። ለልጆችም ይሆን እናቀራርበናል። ሰዎች ጋብዘናል። ስለዚህ አሁን እንደሄድን እስከ ሰላሳ አድረስም ቆም ነበረ። አሁን በተወሰኑ በቴምሮች እና ሌሎች ጣፋጦች ጦማችን ፈተናል። እቤት ደግሞ እንግዶቻችንን ይዘን እንገባና የአዘገጃጀውን እናቀራረሩ ባለን ቡና እንጠጣለን። ኢትዮጵያዊ በሚመስል በዓል እናከብራለን። ዛሬ አካባበር ለየት የሚያደርገው በመጀመሪያ ላለፉት አራት አመታት በስር ላይ የነበሩት የህዝበ ሙስሊም መፍትሄ አፈላላጊ ኮሚቴዎች በመፈታታቸው በደስታ መንፈስ የመጣ ነው። እንግዲህ የተጠየቁ ጥያቄዎች አሉ። እነዛም እስኪመለሱ ና የተቀሩ እስረኞች እስኪመለሱ ድረስ የሚደረጉ ጥረቶች ይቀጥላሉ። ይሄ ልዩ ያደርገዋል። ሌላው ደግሞ ያለነው እዚህ ዋሽንግተን ዲሲ ፓርክ ላይ በመሰባሰብ አንድ ላይ ነው የሰገድ ነው እና ስለዚህ ያው ከሀገር ውጪ ምንም ብንሆን የሀገርን ፍሌቨር የሀገርን ጣዕም እዚህ ለማምጣት ጥረት እያደረግን ነው እና ይሄ ራሱ ልዩ ያደርገዋል። በአንድ ላይ ተሰባስቦ በአንድ ቦታ እንደ ኢትዮጵያዊ ተሰባስቦ አንድ ላይ ይህን አመት በዓል ማክበሩ ልዩ ያደርገዋል እና እነዚህ ነገሮች ልዩ ያደርጉታል። እንግዲህ እና ከሀገር ውጪ እንግዲህ ይሁ ትልቅ ቤተሰብ ተመስርቶ በፈርስት ጅራ ውስጥ ያለው ቤተሰብ አንድ ላይ በዓሉን እያከበረ እየተደሰተ ይገኛል። በአሁኑ ሰዓት በጣም ጥሩ። እኔም በጣም አመሰግናለሁ። በመላው ኢትዮጵያ እዚሁም፣ በመላው ዓለም ላይ ላሉ ወገኖቻችን በሙሉ ዒድ ሙባረክ፣ እንኳን አላህ ሱብሃነሁ ወተዓላ ለዚህ ዒድ በሰላም አደረሰን እላለሁ። እንግዲህ መጪው ዒድ ደግሞ ሀገራችን ላይ ሰላም መጥቶ በተሻለ ሁናቴ ሁሉ ነገር ተረጋግቶ በደስታ እናከብረዋለን የሚል ግምታልን ሳዲቅ አህመድ